ኢትዮጵያውያን በአሜሪካ ዩናይትድ ስቴትስ ውስጥ በጆርጂያ ክፍለ ግዛት የአትላንታ የኢትዮጵያ ማህበረሰብ ማዕከል በአንድ ነጥብ ሰባት ሚሊዮን ዶላር ወጪ ለህብረተሰቡ አገልግሎት የሚሰጥ አንድ ስፍራ መግዛቱን አስታወቀ። ከሀሺ በላይ ሰዎችን የሚይዝ መናፈሻ እንዲሁም ከ2000 በላይ የሚሆኑ ሰዎች ሊሰበሰቡበት የሚችል አዳራሽ ያለው ስፍራ መሆኑንም፣ ወደ 15 የሚሆኑ ለተለያዩ የቢሮ አገልግሎቶች የሚውሉ ክፍሎች መኖራቸውን ጨምረው የአትላንታ ማህበረሰብ ማዕከል ዲሬክተር አቶ ዮናስ ታምሩ ለአሜሪካ ድምፅ ገልጠዋል። የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታን ያነጋገራቸው ያነጋግራቸው እንደሚከተለው ያቀርበዋል። የአትላንታ የህብረተሰብ ማዕከል ዳይሬክተር አቶ ዮናስ ታምሩ አትላንታ የሚገኙ ኢትዮጵያውያንን ከሌላው የሚለያቸው ነገር አለ ይላሉ። እንደ ሌላዎች ኮሚኒቲዎች ከመንግስት ድጋፍ ወይ ደጎማ ሳያገኙ ሳይጠብቁ ወይ ሳያገኙ በራሳቸው ገንዘብ አዋጥተው አትላንታ ላይ በጣም አንደኛ መንገድ ላይ ዋና መንገድ ላይ ያለ ትልቅ ስፍራ ነው። ምናልባት በአትላንታም ሆነ በሌላ ቦታ የሚኖሩ ሰዎች የቱፓክ ሴንተር በመባል የሚታወቀው ቴን ኤከርስ ቦታ ነው። በጣም ትልቅ ነው። እሱን ነው እየገዛ ነው በዚህ ቦታ ላይ የራሱ የሆነ ከሀያ ሺህ ሰው በላይ የሚይዝ መናፈሻ አለው። ከሁለት ሺህ ሰው በላይ የሚይዝ አዳራሽ አለው። ለተለያዩ አገልግሎት የሚውል አዳራሽ ነው። ወደ አስራ አምስት የሚሆኑ ኦፊሶች አሉት። እነዚያም ለተለያዩ የማህበረሰብ አገልግሎቶች ለኪራይ የሚውል ነው። ሙሉ ለሙሉ በአትላንታ ነዋሪዎች የተሸፈነ ወጪ መሆኑንም አቶ ዮናስ ይናገራሉ። ስለዚህ ይሄንን ቦታ አንድ ነጥብ ሰባት ሚሊየን ስንገዛው ይሄንን ገንዘብ ከየትኛውም የመንግስትም ሆነ የስቴት ድጋፍ ስናገኝ በራሱ በአትላንታ ኢትዮጵያኖች የተውጣጣን የተዋጣ ገንዘብ ነው። በተገዛው ስፍራ ላይ የነበረው ሕንፃን ለማደስ በርካታ ስራዎች መደረጉን አቶ ዮናስ ገልጸው እንደ ግዢ ሁሉ የአትላንታ ማህበረሰብ ወጪውን መሸፈኑን ገልጸዋል። ትውልደ ኢትዮጵያውያኑ የማህበረሰቡ አባላት ስፍራውን መጠቀም በመጀመራቸው ትልቅ ወጪ ማዳን መጀመራቸውን አቶ ዮናስ ይገልጻሉ። ይሄ አስራ አምስት ከሀያ ሺህ ሰው በላይ የሚይዘው መናፈሻ ካሁን በፊት ኢትዮጵያን አዲስ ዓመት ስናከብር ሀያ ሺህ ዶላር ለስቴዲየም ኪራይ እናወጣ ነበር። ዘንድሮ ግን በኮቪዱ ምክንያት አምስት ሺህ ሰው በላይ የሚገኝ የታደምበት አዲስ ዓመት አክብረናል። ይሄን አዲስ ዓመት ስናከብር በራሳችን መናፈሻ ላይ የሰዓት ገደብ ሳይኖረን በፈለግ ኑሳ ገብተ በፈለግ ሰዓት የምንወጣበት በጣም ትልቅ መናፈሻ ተስተካክሎ ለጥቅም ውሏል። እንደዚሁም ደግሞ የሁለት ሺህ ሰው በላይ የሚይዝ ትልቅ የስብሰባ አዳራሽ ነበረ። ያ አዳራሽ ለስራ ላይ የሚውል ስላልነበረ ያንን አድሶ አስራ ሁለት ዩኒቶች ያሉት ኤሲ ዩኒት ያለው ነው። እሱ ሁሉ እንደ አዲስ ተነቅሎ ተገጥሞ ዩኒቱ ብቻ ከመቶ አንድ ሺህ ዶላር በላይ የወጪ ያወጣንበት ነው። ፍሎሩ ወለሉም እንደዚሁ ግድግዳውም በቀለም ተቀብቶ ወለሉም እንደዚሁ ተስተካክሎ አሁን ለስራ ላይ ውሏል። ከዚህ በፊት ለተለያዩ ማህበራዊና ባህላዊ ዝግጅቶች የራሱ መሰባሰቢያ ቦታ ያልነበረው ማህበረሰብ አሁን ማግኘት የጀመረውን ጥቅም እንደሚከተለው ያብራራሉ። ይህንን ከአሁን በፊት የአትላንታ ማህበረሰብ ለቅሶ በሚደርስበት ሰዓት ላይ እንደተሰብስቦ ሐዘን የሚገልጽበት በቂ የሆነ አትላንታ ማህበረሰብ የሚመጥን አዳራሽ አልነበረም። አሁን ግን በራሳችን ቦታ ላይ እንዲያውም በዚህ በኮቪዱ ምክንያት የሶሻል ዲስታንሲንግ የሚባል የአካላዊ ርቀት በሚባለው ሁኔታ ይሄ ትልቅ አዳራሽ ስለሆነ ሁለት ለቅሶች በአንድ ጊዜ ያስተናገድንበትም ጊዜ አለ። በዚህ ክፉ ጊዜ እንደዚሁም ደግሞ ውስጥ እዚህ ለቅሶ ተቀምጠው በጣም ክፉ በነበረበት ጊዜ ራሱ ሰው ከ ከውጭ ለቅሶ እየደረሰ የሚሄደበት ብዙ ስራዎችና ብዙ ኢትዮጵያኖችን አስተናግረዋል። እንደዚሁ ደግሞ በምርቃት ጊዜ ለሚመረቁ ከኮሌጅ የሚመረቁ ወጣት ተማሪዎችን እንደዚሁ ቤተሰብ እየተሰበሰበ የሚመረቅበት ለሰርግ፣ ለተለያዩ አገልግሎቶች እየዋለን ያለው ማዕከሉ ለአዋቂዎች ብቻ ሳይሆን ለሕጻናትም የተለያዩ ማዋያዎች እና ስልጠናዎችን በመስጠት እንደሚያገለግል አቶ ዮናስ አስረድተዋል። ስለ ሕጻናት አስተዳደግ ወላጆችን ሰብስበን የተለያዩ ምሁራኖች፣ ዶክተሮች ተሰብስበው ወላጆችን ስልጠና የሰጡበትን አጋጣሚ አለ። በጣም በረይ ብዙ ለተደጋጋሚ ይሄ ሁሉ የተደረገው በራሳችን አዳራሽ ውስጥ ነው። እንደዚሁም ደግሞ ህጻናት በዚህ ጊዜ ከቤት ውስጥ ይውለው አንዳንድ ቱቶሪያል የትምህርት ትምህርታዊ ነገሮችን ስልጠና የሚሰጥበትን መንገድ ነበር። እሱንም እንደዚሁ በበጎ ፈቃድ የሚሰሩ የአስተም መምህራኖች ህጻናቶችን የሚያስተምሩበት ስልጠና የሚሰጡበት አጋጣሚ ተፈጥሯል። ይህ ሁሉ የሆነው የራሳችንን ቦታ በመግዛታችን ነው ያሉት አቶ ዮናስ ማዕከሉን ለማስመረቅ ስላለው ዝግጅት እንደሚከተለው ገልጸዋል ይላል ላይ ይሄንን የአትላንታ ማህበረሰብ ሲመኘው ሲቆጭበት የነበረው ከረዥም ጊዜ አመት እንግዲህ ኢትዮጵያ ኮሚኒቲ በአስራ ዘጠኝ ሰማንያ ሶስት አመተ ምህረት ነው የተመሰረተው። እንግዲህ ሲወድቅ ሲነሳ ብዙ አመራሮችን ብዙ ኃላፊነት ቦታ የተቀመጡ ሰዎች ሲደከሙበት፣ ነገር ግን ጊዜውን ጠብቁ አሁን በእኛ ጊዜ የተሳካው ይህን ሴንተር የመግዛት ሁኔታ አትላንታ ማህበረሰብ እንደው አሁንም በድጋሚ እንኳን ደስ አላችሁ እያልኩ እንግዲህ ከሰላሳ ምናምን አመት በፊት ጀምሮ በተለያየ አመራር ላይ በተለያየ አገልግሎት ሲያገ የሚያገለግሉ የነበሩት ሰዎች አሁን እኛን የሚመጡ ኢትዮጵያን የሚመጥን ትልቅ ሴንተር ስለገዛን ያንን የጋራ ደስታችንን የምናዋህደበት የምንገልጽበት የጋራ መድረክ ያስፈልገናል ብለን አሁን የማስመረቅ ይህን ሴንተሩን የማስመረቅ ዝግጅ ቅድመ ዝግጅት እያጠናቀቀን ነው። እንግዲህ ከዛሬ ሰላሳ ዓመት በህይወት ያሉትም ወይ ደግሞ በተለያየ ምክንያት ሀገር ለቀው የሄዱ ወገኖቻችንም ተሰብስበው መጥተው የድካማቸውን ውጤት የሚያዩበት ፍሬያማ የሆነበትን ድካማቸውን የሚያዩበትን የእንኳን ደስ አለን መልዕክት በጋራ የምናከብርበትን በዓል ለማዘጋጀት በቅድመ ሁኔታ ላይ ነው ያለን እና እንግዲህ አሁን ደግሞ ሰሞኑን ይሄ ወረርሽኝ እንደ አዲስ ያገር ሽጡ አሁንም እሱ ላይ ትንሽ ያልሳርጎን ነው እንጂ፣ ነገር ግን በሚቀጥለው ወር ቀንና ሰዓቱን በዚህ ሳምንት ውስጥ እንለያለን። እኛ በአምስት ብለን ወሰነን ነበር፣ ነገር ግን ይኪ ሰሞኑን እንደ አዲስ ስለ አገረሸ ትንሽ እሱ ላይ ማየት ስለሚኖርብን እናንዳንድ የመንግስት መግለጫዎችን የምናይበት ከሲዲሲ የሚወጡትንም ዜናዎችን በሲዲሲ ውስጥ ያሉ ባለሙያዎች የሚያማክሩንም እነሱ እየጠያየቅም ያለ ነው። በዚህ ሳምንት ውስጥ ቀኑን ወስነን፣ ነገር ግን በእርግጠኝነት በሚቀጥለው ወር ውስጥ ነው። ከሁለት ሺህ በላይ ቋሚ አባላት ያሉት መሆኑን የሚገልጸው ማዕከል በወር እስከ አስር ሺህ ብር በላይ ሞርጌጅ የሚከፍል መሆኑን ገልጸዋል። በኮቪድ የተነሳ የተለያዩ ገቢ ማሰባሰቢያ ዝግጅቶችን ማድረግ አዳጋጅ የሆኑባቸው መሆኑንም ተናግረዋል። ይሁን እንጂ የእምነትና የንግድ ተቋማት ለማዕከሉ ትልቅ ድጋፍ እንደሚያደርጉለት አቶ ዮናስ ይገልጻሉ። ለመናገር የአትላንታ ቢዝነስ ተቋማቶች በጣም በርካቶች ናቸው። የሬስቶራንቶች፣ የተለያዩ ፉድማርቶች፣ እንደዚህ ጋዝ ስቴሽን፣ የተለያየ ብዙ አይነት ተቋማት አሉ። እንደዚሁም በጣም በርካታ እንደው ከአስር ያላነሱ የኦርቶዶክስ እምነት ቤቶች እንደዚሁ ከስድስት ከአምስትም አያንሱ የፕሮቴስታንት እምነት ተቋማቶች አሉ። እንደዚሁም አንድ ሁለት የሚሆኑ መስጊዶች አሉ። እውነት ለመናገር ካለን እምነት ተቋማቶች እና ካለ ቢዝነስ ተቋማቶች ይሄ ኮሚኒቲ ሊደርሳል ብሎ ማሰብ በጣም አይቻልም። የእምነት ተቋማቶች በነፍስ ወከፍ ኮሚኒቲውን እንደ ቤተክርስቲያንቷ እንደ መስጊድ ተቋም ኮሚኒቲን በጣም በቋሚነት የሚረዱበትና ዶኔት የሚያደረጉበት ድጋፍ የሚሰጡበትን ማጋጣሚ አለ። እንደዚሁም የቢዝነስ ተቋማቶችም በጣም ኮሚኒቲውን በመጠየቃቸው መንገዱ የማያሳፍሩ አንዳንዶቹ ደግሞ ከመጠየቃችን በፊት ኮሚኒቲ ያስፈልገዋል ድጋፍ ያስፈልገዋል እያሉ እየመጡ የሚረዱበት መንገድ ስላለ በጣም በርካታ የእምነት ተቋማቶች አሉበት በጣም የንግድ ተቋማቶች ያሉበት ነው ያለው። በተጨማሪ ደግሞ ማህበረሰቡ ራሱ በአትላንታ ላይ በጣም ብዙ ማህበረሰብ አለ። ምናልባት እንግዲህ በቅርቡ ነው የህዝብ ቆጠራ ነበረ፣ እዛ ላይ የሰሩ በተለያዩ ካውንቲዎች ያሉ ኢትዮጵያኖች የተሳተፉበት አለ። ምናልባት ተጠና እኮ ሲመጣ መናገሩ ይችላል። ነገር ግን ባለኝ ኢንፎርሜሽን ከሰማኒያ ሺ የማያንስ ኢትዮጵያኖች አሉ ተብሎ ይገመታል በአትላንታ ውስጥ። እሳቸውን ጨምሮ ማዕከሉን በማገልገል ላይ የሚገኙት ያለምንም ክፍያ በትርፍ ጊዜያቸው በሚሰጡት የነጻ አገልግሎት መሆኑን አቶ ዮናስ ተናግረዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።